ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስ እና የዓለም አቀፍ ግንኙነቶች ፕሮፌሰር በወቅታዊ የዩናይትድ ስቴትስ ፖለቲካዊ ሁኔታ ላይ ማብራሪያ ሊሰጡ ስለፈቀዱ አስቀድሜ በእጅጉ አመሰግናለሁ። እኔም አመሰግናለሁ። ጊዜ አይስታችሁ። ከቅርብ ጊዜ ክስተት እንጀምር። በትናንት ነው እለት የዩናይትድ ስቴትስ ኮንግረስ በምርጫ ያሸነፉትን ጆ ባይደንን ውጤት ለማጽደቅ እየተሰናዳ ባለበት ሰዓት በተቃዋሚ ሰልፈኞች መደበኛ ስራው ለተወሰኑ ሰዓታት ተስተጓጉሏል። ትናንት የታየው ክስተት ለአሜሪካ የዲሞክራሲ ታሪክ ምን አይነት አሻራ ትቶ ያልፋል? ፕሬዚደንት ትራምፕስ ለትናንትናው ክስተት ተሳትፎ ነበራቸው ማለት ይቻላል ወይ? አሁን በመጀመሪያ ተቃዋሚ ሳይሆኑ እነኚህ አክራሪዎች ናቸው። ብዙዎች ይቃወማሉ፣ ግን በዴሞክራሲ ሂደት ነው የሚቃወሙት። እነኚህ ግን ቅዋሚያቸውን ከአግባብ ውጪ፣ ከህግ ውጪ በወጣ አክራሪነት ነው። እና አክራሪ ጽንፈኞች የሆኑ ዘረኞች የሆኑ ናቸው የተሰባሰቡበት። ይህ እንግዲህ ዋናውን የአሜሪካንን ህግ ማውጫና መወሰኛ መያዛቸው እና በዛ አይነት ሁኔታ በህገወጥ ሁኔታ በሩን ሰብረው መግባታቸው በአሜሪካ ታሪክ ውስጥ ይሄ የመጀመሪያው ጊዜ ነው። በዓለምም ደረጃ እንግዲህ ቢሆን በብዙ አገሮች እንደዚህ የሆነ አይመስለኝም። ትልቅ ትምህርትም የሚማሩበት ነው። በዛ ላይ እዚህ አንድ አንድምታ ደግሞ ልናነሳ እንችላለን። ይሄ ሁሉ እስኪሆን ድረስ ተሰብስበው ከዋይት ሃውስ ተነስተው እዛ ኮንግረስ ድረስ ሄደው ሲሰበሰቡ ጸጥታ ክፍሉ የአገር ወታደሮ፣ ፖሊሶቹ፣ ፌዴራል ወታደሮቹ የት ሄዱ የሚ ተኝ ነው እና እነኝህም አካላት ራሳቸው የሚመረምሩበት ነው። ሌላም ጥያቄ ጭራል። ለምሳሌ ብላክ ላይፍስ ማተር የጥቁሮች ሕዝብ ያገባዳል የሚሉት እዛ ዋይት ሀውስ ፊት ለፊት ሲሰለፉ እንደ አሸን ፈልተው የመጡ የጥታ ክፍሉ አሁን ደግሞ ኬት የጠፉ የሚለው አንድ አንድ ጥያቄ አስጭራል። እንደጠየከኝም ደግሞ የፕሬዚዳንቱ ሚና ምንድን ነው የሚለው ፕሬዝዳንቱማ እየደጋገፉ እየደጋገፉ ነው ተነሱ የሚሉ ናቸው። ይህንም መሸነፋቸው ሊዋጥላቸው ያልቻለ ስለሆነ በግራም በቀኝም እያሉ ሁኔታዎች ለማደናቀፍ እየሞከሩ ስለሆነ ህግ ህግ ጥሰዋል። የህግ የበላይ ሊሆኑ እየሞከሩ ነው። በአሜሪካ ሀገርም በየትኛውም ዴሞክራሲ ሀገር የበላይነት ያለው ህገ መንግስቱ ነው እና እኚህ ንጉስ ሊሆኑ ፈልገዋል ከህገ መንግስት በላይ ይሆኑ እና በትዊተር ገጻቸውም ሆነ በሚያሳዩት ቃላት በሚውረውሩ ቃላቶች በርቱ በርቱ የሚሉ ሆነው ተገኝተዋል እና እንግዲህ ኮንግሬሱ ላይ ተወያይቶ አንድ አይነት እርምጃ ይወስዳል ብዬ አምናለሁ። እርምጃዎች የሚወሰዱበትም አለ። እንግዲህ በጥያቄ ላይ ወደፊት እንወያያለን። እሱ የዩናይትድ ስቴትስ ኮንግረስ ከዚህ ክስተት በኋላ በድጋሚ ተሰብስበው የጆ ባይደንን የምርጫ ውጤት አጽድቋል። ይህ እርምጃ ሊቀለበስ የሚችልበት አጋጣሚ አለ ወይ? ኮንግረሱ የእሳቸውን ውጤት ማጽደቁስ ፋይዳው ምንድን ነው? እንግዲህ ኮንግረሱ ያደረገው ልክ በሕገ መንግስቱ በኮንስቲቱሽን የተጻፈው ነው ያደረገው ምክትል ፕሬዚዳንቱ ያው ተቀብሎ የህግ መወሰኛው ያላ የትልቁ የሴኔት ኃላፊም ሊቀመንበርም ስለሚሆን እሱ በሕገ መንግስቱ በኩል ያጸደቀው ነው። ህገ መንግስቱን ተከትሎ ነው ሄደው። ሊቀለብሰውም አይችልም። አንደኛ ምክትል ፕሬዚዳንቱም አልቀለብስም ብሏልም። ነገር ግን ይህ ሁኔታ ሊቀለበስ አይችልም። በትክክለኛው በኮንስቲቱሽኑ ሂደት ላይ ነው ተመስርቶ ይህ ምርጫ የጸደቀውና ሊቀለበስ አይችልም። ይሄ ሌላው ትኩረትን የሳበው ጉዳይ በጆርጂያ ግዛት የተካሄደው የዲሞክራትና ሪፐብሊካን ፓርቲዎች የሰኔት ተወካይ ለመሆን የተደረገው ድጋሚ ፉክክር ነው። ራፋኤል ዋርናክና ጆን አሶፍ የተባሉ የዲሞክራቱን ፓርቲ የወከሉ እጩዎች አሸንፈዋል። ይሄ ውድድር ከፍተኛ ትኩረትን ያገኝበት ምክንያቱ ምንድን ነው? የዲሞክራቱ እጩዎች ማሸነፋቸው ከሁለት ሳምንት በኋላ ይጀምራል ተብሎ ለሚጠበቀው የፕሬዚደንት ጆ ባይደን የሥልጣን ዘመንስ ምን አይነት ውጤቶችን ያስከትላል? እንግዲህ ይሄ ብዙ ብዙ አገምታለሁ አንደኛ እስካሁን ድረስ ላለፉት አስር አመት መሰለኝ አመታት መሰለኝ ሪፐብሊካኖቹ ሴኔቱን ሴኔቱን ተቆጣጥረው ነበረ። አሁን የነዚህ የሁለቱ እንዳልካቸው ራፋኤል ዋርኖክ እና ጆን ኦሳፍ መመረጣቸው ኮንግሬስ ውስጥ ወይም ሴኔቱ ውስጥ አምሳ ለአምሳ ይሆናሉ። አምሳ ሪፐብሊካን አምሳ ዴሞክራት እና አሁን ለጆ ባይደን ትልቅ ትልቅ እፎይታ የሚያሳልፋቸው ሁሉ ተቀባይነት ይኖራሉ። ሪፐብሊካኖቹ ሊያሸንፉ አይችሉም። አምሳ በአምሳ እንኳን ቢለያዩ ምክትል ፕሬዚዳንቷ ትገባና እና የድምፅ ድምፁን የአሸናፊውን ድምፅ ታበስራለች፣ ትናገራለች፣ ድምፅ ትሰጥበታለች። አንድ እሱ ነው። ሁለተኛ የዚህ የጆርጂያ እንትን ምርጫ ትኩረት የሳበው አንደኛ የጥቁሮቹ የጥቁሮቹ ድምፅ ጥቁሮች በግፍ ወጥተው መብረጣቸው ነው። ለዚህም ትልቅ አስተዋጽኦ ያደረገችው እንደምታውቀው ሴሲ ኤብርሃም የምትባሏ ለጆርጂያ አገረገዥነት ተወዳድራ የተሸነፈች እሷ ጥቁሮቹ በኃይል እንዲወጡ እና ይህንን ማሸነፍ አለብን በሚለው ሁኔታ እንደ አጋጣሚ ሆኖ ለመጀመሪያ ጊዜ ራልፍ ዋርኖክ ማርቲን ሉተር ኪንግ ቤተክርስቲያን የነበረ ውስጥ ሰባፊና አለቃ የሆነ ጥቁር ሰው ማሸነፉ፣ ሁለተኛ ደግሞ ጆን ኦስሮፍ ኦሶፍ በሰላሳ ዓመታት ውስጥ የሚገመት ወጣት የመጀመሪያው ፕሮግሬሲቭ የሚሉት ይሁዲ ማሸነፋቸው፣ እነዚህ ሁለቱ ትልቅ ትልቅ አንደምታ አለው። ከታሪክ ጀምሮ ጥቁሮችና ይሁዲዎች ዘረኝትን በመዋጋት በመታገል አንድ ላይ ተሰረፉ እየተሰለፉ ናቸው። አሁንም ደግሞ ዴሞክራሲ እንዲሰፍን በጆርጂያ እነዚህ ሁለቱ ተገናኝተው ብዙ ሰው ወጥቶላቸው ይሁዲዎቹን ወጥተውላቸው በብዛት ኢዥን አሜሪካኖችም ደግሞ እንደዚሁ በብዛት ወጥተው ጥቁሮች በብዛት ወጥተው ይህንን ድል ማስመጣታቸው ትልቅ ትምህርት የሚሰጥ ነው እና ለጆ ባይደን ትልቅ ትልቅ ምርታና ትልቅ ደስታ ሆኖ ይታይኛል። ነገር ግን እንደ ግርጌ ማስታወሻ ልጠቅስ የምፈልገው ትግሉ ገና አልቆመም። እነኚ አፍራሪዎች ተገለሉ፣ ጠፉ ማለትም አይደለም። ብዙ ችግር ይፈጥሩበታል በጆ ባይደን ላይ። እንደዚሁም ደግሞ ርዝራዥ ሪፓብሊካኖች ሴኔት ውስጥ ያሉትም እንደዚሁ ሊያስቸግሩት ይችላሉ። ግን የዋና ዋናው የአሜሪካ ሕዝብ እንዳሸነፈ ዴሞክራሲ እንዳሸነፈ ያሳያል። ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስ እና የዓለም አቀፍ ግንኙነቶች ፕሮፌሰር ለነበረን አጭር ቆይታ እንዲሁም ሁሌም ለሚያጋሩን ሙያዊ ማብራሪያ በእጅጉ አመሰግናለሁ። መልካም ቀን ይሁንሎት። እግዚአብሔር ይስጥህ። መልካም የገና በዓል ያደርግላቸው